መዝሙር መቶ ሶስት ተባርኮ ነፍስየ ለእግዚአብሔር እግዚኦ አምላኪየ ጥቀ አበይከ ፈድፋደ አሚነ ወአበየ ስባት ለበስከ ወለበስከ ብርሃነ ከመልብስ ወረበብኮ ለሰማይ ከመሰቅ ዘይጠፍር በማይ ጸርሆ ወረሰየ ደመና መከየዶ ዘይሃውር በክነፈ ነፋስ ዘይርየሰ ይሆሙ ለመላይቲኹ መንፈሰ ወለለ የተላክወ ነደ እሳት ሳረራ ለምድር ዋአጽናአ ከመይታንቀልቅል ላለምለም ወቀላ ይኒ ከመልብስ አጽፋ ውስተ አድባር ይቀወሙ ማያት እም ተግሣጽከ ይጐዩ ወም ድምጸ ነጐድጓድከ ይደነግጹ ይአርጉ አድባረ ወይወርዱ ገዳመ ውስተ ብሔር ሀበ ሳረርኮሙ ወሰራይኮሙ وسانو مني ما هذا إياه لفو ويم وسانو مني ما هذا إيه لفو كما إيت ما يتو وإيجك تنو على زي فينو عن كيتا واستقلت مع الكلا أدبار إياه لفو ما تيو لكلو عروي قدام ويتو يكفو على استيوتات لصم قامو وياس ألو هي أوافا سماي وين كو بما الكلا صلعت زي سك وامو لأدبار مساتياتي وامو እንፍሬየ ተግባርከ ትጸግብ ምድር ዘያበቁል ሳይረ ለእንስሳ ዋህመል ማለ ለቅኔ እጓለ እመያው ከመ ያውጽእ እክለ እምድር ወይን ያስተፌስ ልበሰብ ወቅብ ለአብርሆ ገጽ እክል ያጸንእ ኃይለሰብ ወይጸግቡ ኩሉ እጸወ ገዳም አርዘ ሊባኖስ ዘተከልከ ወበህየ ይትዋለዳ አይዋፍ ወይትጋወሮን ቤተ ሄሮዲያኖስ አድባር ነዋሃት ለሃየላት ወጾላይት ምጉያዮን ለግሄ ወገበርከ ወርሃ በዕድሜሁ ፀሐይኒ አይመረ ምዕራቢሁ ታመጽ ጸልመተ ወይ ከውል ሌሊተ ወይ ወፀው ቦቱ ኩሉ አሩየገዳ እጉለ አናብስት ይጥህሩ ወይ መስጡ ወይስ እሉ ሀበ እግዚአብሔር ሲሳዮሙ ወም ከመ ሰረቀ ፀሐይ አቱ ወይው እሉ ውስተ ግበቢሆሙ ወይ ወፍር ሰው ውስተ ተግባሩ ይውል ወይ ትቀነስከ ይመሲ ጥቀ አብይ ግብርከ እግዚዎ ወክሎ በጥበብ ገበርከ መላ ምድረ ዘፈጠርከ ዛቲ ባይር አባይ ወረሃብ ህየ ዘይታወስ ዛልወ ሁልቅ እንስሳ አበይት ምስለ ደቀቅ ወህየ ያወራ አይማር ከይሲ ዘፈጠርከ ይሳለቅ ላይ ሊሆም ወኵሉ ይሴፎ ባህቤከ ታሃቦሙ ሲሳይሆም ሳይሆሙ በጊዜሁ ወምከመ ወሀብኮሙ ያስተጋብኡ ወፈቲሃከ እዴከ ታጸግብ ለኩሉ እምህረትከ እመሰ ሜትከ ገጸከ ይደነግጹ ትወፅ መንፈሶም ወይሃልቁ ويجبؤ واستمر إيه توامو تفنو من فاسكا ويتفتروا وتهدس جزع لمدر ليكون سبعتي هو لا لعالم يتفسع إجزافير زين يتسرع لمدر ويري كما تراد زي جس صامو العذار ويتجسو أسيبه هو بهواتية وإذ يمر الأملاكية بأمطانها لك وأسمرها بقالية وأنصة اتفصح بإجزاء الهير مدر وَأَمَّا سَيَأْنِهِ يهلو أنك تبرك نفسية لإجزاء